በአዲስ አበባ ከ28 ሀገራት የተውጣጡ 77 ሺህ በላይ ስደተኞች የሚኖሩ መሆኑንና ከነዚህም ውስጥ 71 በመቶ የሚሆኑ ሴቶችና ሕጻናት መሆናቸውን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ከስደተኛና ተመላሾች ጋር በመመካከር ባወጡት ሪፖርት አመልክተዋል። ሪፖርቱ በአዲስ አበባ ከሚገኙት 92 በመቶ የሚሆኑ ስደተኞች የኤርትራ ዜጎች ሲሆኑ ቁጥራቸውም ከ71 ሺህ በላይ መሆኑን ሰሞኑን ጠቅሷል። የየመን ዜጎች 3 በመቶ፣ ሶማሊያ 1 በመቶ እንዲሁም ደቡብ ሱዳን 720 ስደተኞች በመዲናዋ እንደሚገኙ በሪፖርቱ ተመላክቷል። ከ17 ዓመት በታች ዕድሜ ያላቸው ህጻናትና ታዳጊዎች 30 በመቶ ናቸው። ከባድ የጤና እክል ያለባቸው ደግሞ 1336 ሴቶችና 2545 ወንዶች ናቸው ተብሏል። አካል ጉዳተኞች 607 ወንዶችና 2438 ሴቶች ሆነው መመዝገባቸውም ሪፖርቱ አመልክቷል። የ2016 የ12ኛ ክፍል መልቀቂያ ብሔራዊ ፈተና በተመረጡ ከተሞች በኦንላይን እንደሚሰጥ ትምህርት ሚኒስቴር አስታወቅም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተናውን ሙሉ በሙሉ በኦንላይን ለመስጠት ባይቻልም በተመረጡ ክልሎች እና በተመረጡ ከተሞች ለመስጠት እየተሰራ ነው ብለዋል። በሁሉም ክልሎች ያሉ የተመረጡ ተማሪዎች በኦንላይን ፈተናውን ይወስዳሉ ሲሉም አሳውቀዋል። ቀሪዎቹ ደግሞ በተለመደው መሰረት እንደሚፈተኑ ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት ዲሬክተር ዶክተር እሸቱ ከበደ በበኩላቸው ፈተናው በኦንላይን ለመስጠት የሚያስችል ቅድመ ዝግጅት ስራ የተሰራ ነው ብለዋል። ተማሪዎቹም በሙከራ ፈተና እንዲለማመዱ እንደሚደረግ አክለው ተናግረዋል። የአሰልጣኞች ስልጠና በመስጠት ተማሪዎች ተደጋጋሚ ስልጠና እንደሚሰጣቸውም አመልክተዋል። ከቀጣይ ሳምንት ጀምሮ የአሰልጣኞች ስልጠና እንደሚሰጥም ኃላፊው አክለው ገልጸዋል። የአውሮፓ ቻምበር በኢትዮጵያ የግብር አስተዳደርን ለማሻሻል ያተኮረ የፖሊሲ ሰነድ ይፋ አደረገ። በኢትዮጵያ የሚገኘው የአውሮፓ ቻምበር በኢትዮጵያ የግብር አስተዳደርን በማሻሻል ላይ ያተኮረ የፖሊሲ ሰነዱን ሰሞኑን ነው ይፋ ያደረገው። የአውሮፓ ቻምበር ኤክዚኪውቲቭ ዲሬክተር አቶ ባህሩ ተመስገን የሰነዱ ዓላማ በኢትዮጵያ ከግብር አስተዳደር ጋር በተያያዘ የግሉ ዘርፍ የሚያጋጥሙትን ችግሮች በመለየት ምቹ ሁኔታ መፍጠርና የውጭ ኢንቨስትመ ኢንቨስትመንትን ወደ ኢትዮጵያ መሳብ ነው ብለዋል። የግብር ኦዲተሮች ያልተገደበ ስልጣን፣ ስለተለያዩ ኢንዱስትሪዎችና ዓለም አቀፍ የግብር ስምምነቶች የእውቀት ውስንነት፣ ወቅታዊ የግብር መረጃ በየጊዜው አለማሳወቅ እንደ ችግር ተነስቷል። በተጨማሪም የታክስ ኦዲትን ጥራት የሚቆጣጠረው ተቋም ማንነት ግልጽ አለመሆን እንደ ችግር ከተነሱ ሌሎች ጉዳዮች አንዱ ነው። በኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ ሀና አርአያ ስላሴ በበኩላቸው የፖሊሲ ሰነዱ ፍትሃዊና የተሻለ ግል ግልጽነት ያለው የግብር አስተዳደር እንዲኖር ያደርጋል ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የአውሮፓ ኢንቨስትመንት የንግድ ማህበር በአሁኑ ጊዜ አንድ መቶ ሰማንያ አባላት ያሉት ገለልተኛ ማህበር መሆኑን ተናግረዋል። የኢትዮጵያ አየር መንገድ ተጨማሪ ሁለት ዘመናዊ የአውሮፕላን መለዋወጫና ጥገና ማዕከላትን ወደ ስራ ሊያስገባ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ገለጹም። የአፍሪካ አቪሽን የአውሮፕላን መለዋወጫና ጥገና ተቋማት ኮንፈረንስና ኤግዚቢሽን በአዲስ አበባ ሰሞኑን ተከፍቷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በመድረኩ ላይ እንደገለጹት የኢትዮጵያ አየር መንገድ በተያዘው የፈረንጆቹ ዓመት መጨረሻ ተጨማሪ ሁለት ዘመናዊ የአውሮፕላን መለዋወጫና ጥገና ማዕከላትን አገልግሎት ያስጀምራል። ኢትዮጵያ ተጨማሪ ሁለት ዘመናዊ የአውሮፕላን አካላት ክፍሎች ጥገና ኮምፕሌክስና መለዋወጫዎች ማዕከል እየገነባች ነው ያሉት አቶ መስፍን በተያዘው የፈረንጆቹ ዓመት መጨረሻ ወደ አገልግሎት ለማስገባት እየተሰራ ነውም ብለዋል። የአውሮፕላን መለዋወጫና ጥገናው አየር መንገዱን ጨምሮ በአፍሪካ በተለይም በመካከለኛው ምስራቅ ለሚገኙ አየር መንገዶች አገልግሎት እየሰ እንደሚገኝ የጠቀሱት ስራ አስፈጻሚው የአየር ፍሬም ሞተርና አካል ጥገናን ጨምሮ የምህንድስና የቁሳቁስ አገልግሎቶችን እንደሚሰጥ ማስረዳታቸውም ተገልጿል። የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱባቸው የራያ አላማጣና አካባቢዋ ግጭቶች መከሰታቸውን ተከትሎ የአፍሪካ ሕብረት መግለጫ አውጥቷል። በመግለጫው የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በወዛጋቢዎቹ ራያ አላማጣ ዛታና ኦፍላ በአካባቢው ማህበረሰብ መካከል ያሉ ጥረቶችን በትኩረት እየተከታተሉት መሆኑን ገልጸዋል። በአፍሪካ ሕብረት አደራዳሪነት በተደረሰው የፌዴራል መንግስትና የህወሓት ዘላቂ ሰላም ስምምነት ሁለቱ ክልሎች የይገባኛል ጥያቄ የሚያነሱባቸው አወዛጋቢ ቦታዎች እልባት እንዲያገኙ እንደሚደረግም ይጠቅሳል ብለዋል። ሊቀመንበሩ ሁለቱ ወገኖች ግጭት ከማባባስ እንዲታቀቡና የአካባቢውን ንጹሐን መፈናቀል እንዲያስቆሙ ጥሪ አቅርበዋል። ኢትዮጵያ ከሺህ በላይ የውጭ ሀገራት ዜጎቹን አባረረች። የተባረሩት የውጭ ሀገራት ዜጎች ህጋዊ የነዋሪነት ፈቃድ የሌላቸው እንደሆኑ የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት የበጀት ዓመቱን የ9 ወራት ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። ዳይሬክተሯ በዚህ ጊዜ እንዳሉት በሐሰተኛ የመኖሪያ ፈቃድ በአገር ውስጥ ሲንቀሳቀሱ የነበሩ ከ18,000 በላይ የውጭ ሀገር ዜጎችን ከሀገር እንዲባረሩ ተደርጓል ተደርጓል ብለዋል። ከአገር ከተባረሩት የውጭ አገር ዜጎች መካከል የተወሰኑት ሐሰተኛ የመኖሪያ ፈቃድ አዘጋጅተው በገንዘብ ሲሸጡ የነበሩ እንደሚገኙበትም አስታውቀዋል። በኢንቨስትመንት ፈቃድ ኢትዮጵያ የገቡ የውጭ አገር ዜጎች ለበርካታ ዓመታት በህገ ወጥ ስራዎች ላይ ተሳታፊ ሆነው እንደተገኙም ዳይሬክተሯ በሪፖርታቸው ጠቅሰዋል። ሜትር አርቲስት አፈወርቅ ተክሌ ይኖሩበት የነበረው ቤትና የሥራ ስቱዲዮ ለመጠገን የሥራ ርክክብ ተደረገ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ይኖሩበት የነበረውን ቤትና የሥራ ስቱዲዮቸውን ለመጠገን የሥራ ርክክብ መደረጉን የኢትዮጵያ ቅርስ ባለሥልጣን አስታውቋል። የጥገና ሥራውን ለማከናወን የኢትዮጵያ ቅርስ ባለስልጣን፣ ቢዋይኤምቲ ኮንትራክተርና ዳሎላ አማካሪ ድርጅት የሥራ ርክክብ አድርገዋል። የባለስልጣኑ ዋና ዲሬክተር አቶ አበባው አያሌው ቅርሱ የነበረውን አሻራና ይዘት በመጠበቅ የቅርስ ጥገና መርሆዎችን ተከትሎ በጥንቃቄ መከናወን እንዳለበት የጠቆሙ ሲሆን የጥገና ሥራውም በተቀመጠለት የአንድ ዓመት ጊዜ ውስጥ እንዲከናወን እንሰራለን ብለዋል። በማህበራዊ ሚዲያ የሚተላለፉ የአልኮል መጠጦችን ማስታወቂያ ለመቆጣጠር አዲስ አሰራር ተግባራዊ ሊሆን ነው። የምግብና መድኃኒት ባለስልጣን በማህበራዊ ሚዲያ የሚተላለፉ የአልኮል መጠጦችን ማስታወቂያዎች ለመቆጣጠር አዲስ አሰራር ተግባራዊ ሊደረግ መሆኑን አስታውቋል። የባለስልጣኑ ዋና ዲሬክተር ወይዘሪት ሄራን ገርባ እንደተናገሩት የአልኮል መጠጦች በማህበራዊ ሚዲያ እንዴት መተዋወቅ እንዳለባቸው የሚወስን አዲስ አሰራር እየዘረጋን ነው ብለዋል። አሰራሩን ተግባራዊ ለማድረግም ከመገናኛ ብዙሃን ባለስልጣን ጋር በጋራ እየሰሩ መሆኑን ጠቅሰዋል። ከዚህ ቀደም የምግብና የመድኃኒት አዋጅ ቁጥር 11-12 አንቀጽ 74 ህዝብ አራት መሰረት የአልኮል መጠጥ በብሮድካስት ማለትም በቴሌቪዥንና በሬዲዮ እንዲሁም በቢልቦርድ አማካኝነት ማስተዋወቅን የሚከለክለው እገዳ በ2011 ዓ ም ተግባር ተግባራዊ መሆኑን ጠቅሰዋል። ይህንን ተከትሎ ማንኛውም የብሮድካስት ሚዲያ የአልኮል መጠጦችን ማስታወቂያዎች ማስተላለፍ እንዳቆሙ ይታወሳል።